የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ህግ አስታወቀ ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ህግ አክሎ አመልክቷል በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከአምስት መቶ በላይ ለሚሆኑ እስረኞች ይቅርታ መደረጉን ጠቅላይ አቃቤ ህግ አክሎ አስታውቋል እስክንድር ፍሬው በአቃቢ ህጉ መግለጫ ላይ ተገኝቶ ነበር የኢትዮጵያ ፌዴራል መንግስትና የትግራይ ክልል መንግስት በጌታቸው አሰፋ ጉዳይ ማዶ ለማዶ ከትናንት ጀምሮ እየወጡ ያሉ መረጃዎች ያመለከቱት ይህንን ነው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ በቁጥጥር ስር እንዲውሉ ከትግራይ ክልል መንግስት ጋር እየተካሄደ ያለው ንግግር እስካሁን አለመጠናቀቁን ነው ጠቅላይ አቃቤ ህግ ያስታወቀው። በከባድ የሰብአዊ መብት ጥሰት የተጠረጠሩ ከፍተኛ የደህንነት ባለስልጣናት በቁጥጥር ስር ከዋሉ ከሳምንታት በኋላ እነሆ የአቶ ጌታቸው ጉዳይ ጎላ ብሎ መነገር ጀምሯል። የመስሪያ ቤታቸውን የአምስት ወራት የአፈጻጸም ሪፖርት ለማቅረብ ትናንት በፓርላማ የተገኙት ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ከአባላት ለተነሳ ጥያቄ ምላሽ ሲሰጡ ጉዳዩን ግልጽ አድርገዋል። በከባድ የሰብአዊ መብት ጥሰት ተጠርጥረው የሚፈለጉትን አቶ ጌታቸው አሰፋን እስካሁን በቁጥጥር ስር መዋል አልመቻላቸውን ነው ጠቅላይ አቃቤ ህጉ ያመለከቱት። በትግራይ ክልል መቀሌ እንደሚገኙ ግን ተናግረዋል። ዛሬ ለጋዜጠኞች መግለጫ የሰጡት የጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዝናቡ ቱኑም የኚህ ተጠርጣሪ ጉዳይ የሚገኝበትን ሁኔታ አብራርተዋል። የመረጃ ደህንነት ዋና ኃላፊ የነበሩት አቶ ጌታቸው ያሰፋ በትግራይ ክልል መቀሌ እንደሚገኙ በግልጽ ጠቅላይ አቃቤ ሕጉም አንስቷል። ስለዚህ በወንጀል ተጠርጥሮ ጉዳያቸው በህግ ፊት እንዲታይ የእስር ትእዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። ያገኘነው መረጃም እሱ ነው። በሌላ በኩል እነዚህ አካላት ለምንድን ነው መያዝ ያልተቻለው የሚል ጠቅላይ አቃቤ ጉም በዝርዝር ያስቀመጧቸው ምክንያቶች አሉ። በእኛ ደረጃም ያየነው አንደኛው ምክንያት አንዱ የተፈጸመው ወንጀል ውስብስብ ከመሆኑ ጋር ተያይዞ እነዚህን ወንጀሎች ድርጊቶችን ለማጣራት የወሰዳቸው የራሱ ጊዜ አለው። በሌላ በኩል ደግሞ የከፍተኛ መንግስት የስራ አመራር ኃላፊዎችን ከመሆናቸው ጋር ተያይዘው አሉታዊ ተጽዕኖ ማሳረፉ አይቀርም። ይህን መነሻ አድርገን እነዚህ አካላት የት እንዳሉ ለማረጋገጥ ሰፊ ጥረት ሲደረግ የነበረበት ሁኔታ ነው አለው። አቶ ጌታቸውንም ሆነ ሌሎች ተጠርጣሪዎችን ለህግ ለማቅረብ የሚደረገው ጥረት እንደሚቀጥልም አቶ ዝናቡ ተናግረዋል። ህዝብ ውስጥ መደበቅ አይቻልም። በየትኛም የሀገራችን ህዝቦች የህግ በላይነትን የትኞቹም ህዝቦቻችን የህግ በላይነትን ለማረጋገጥ የከፈሉት መስዋዕትነት፣ በተለይ በተለይ የትግራይ ክልል ህዝብ የከፈለው መስዋዕትነት ቀላል አይደለም። ህግ በላይነትን ለማምጣት ይህን ያህል መስዋዕትነት የሚከፍል ህዝብ በወንጀል የሚጠረጠሩ ግለሰቦቹን ደግሞ በጉያው ስር አስቀምጦ ይቆያል? ለምን ደግሞ እኛ እምነት ያለንም በእርግጥም በቅርቡ እነዚህ አካላት በህግ ፊት ቆሞ የህግ ውሳኔ የሚያገኙበት ፍርድ ቤት ብቻ እና ፍርድ ቤት ብቻ የሚወስንበት እድል ይኖራል ብለን እየሰራን ያለንበት ሁኔታ ነው አለ። እነዚህን አካላትን ለመያዝ ትናንትም ክቡር ጠቅላይ አቃቤ ህጉ እንደገለጹት የበርካታ የሰውዮት መጥፋት አያስፈልግም። ያን ሳናደርግ በጥንቃቄ በጋራ በመመካከር በክልል መስተዳድሮቹ ጋር በጋራ በመስራት ተጠርጣሪዎቹ ጉዳዮቻቸውን በህግ ብቻ የሚዳኙበት ስርዓት እንፈጥራለን ብለን እየሰራን ያለንበት ሁኔታ ነው አለው። በአጠቃላይ በቀጣዩም ቢሆን ማንም በዚህ ሀገር ላይ የፖለቲካ ስልጣን ስላለ ብቻ ወይንም ደግሞ ሀብታም ስለሆነ ብቻ ወይም ደግሞ የሆነ የህዝብ ተገናለኝ በሚል ብቻ በህዝብ ውስጥ እየተወሸቀ የሚሄድበት አሰራር ሂደትም ሁኔታ ይኖራል የሚል እምነት አለን። የኢትዮጵያ መንግስት በአቶ ጌታቸው አሰፋ ላይ የእስር ማዘዣ ማውጣቱን ተፈላጊም መሆናቸውን በግልጽ ሲያስታውቅ የመጀመሪያው ነው። ከሳምንታት በፊት በቁጥጥር ስር በዋሉት ምክትላቸው አቶ ያሬድ ዘሪሁን የፍርድ ሂደት ወቅት ስማቸው ቢጠቀስም እንደዚህ እንዳሁኑ ይፋ መግለጫ ተሰጥቶበት አያውቅም። የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ ግን አቶ ጌታቸው እንደሚፈለጉ ከመጀመሪያውም ግልጽ ነበር ይላሉ። አንደኛ የወንጀል ድርጊቱ ውስጥ ተሳታፊ መሆናቸውን መጠርጠር ከተጀመረበት ጊዜ እና በጥናታችንም ካገኘ ነው ጀምሮ እንደሚፈለጉ በተደጋጋሚም ስገለጽ ነበረበት ሁኔታ ነው አለ እንደሚጠረጠርና በአንዳንድ የወንጀል ድርጊቶች ላይ እጃቸው እንዳለ በተደጋጋሚ ስገለጽ ነበረበት ሁኔታ ነው አለ። ስለዚህ የስር ማዘዣው ከወጣ ቆይቷል። እኛ ጥናቱን ከጨረስን ጊዜ በኋላና በተለይ የሚጠየቁት አካላት በህግ እንዲጠየቁና በህግ አግባብ ጉዳያቸውን እንዲከታተሉ ማድረግ ከጀመርንበት ጊዜ ጀምሮ እሳቸውም እዛ ውስጥ እንዳሉ ለማረጋገጥ ችለናል። እንግዲህ ትናንትናም በህዝብ ተወካዮች ምክር ቤት ለጠቅላይ አቃቤ ብርሃኑ ጸጋዬ የተነሳ ጥያቄ ነው፣ ምንድነው ችግሩ? ከትግራይ ክልል እሳቸውን አንሰጥም የሚል ተቃውሞ አለ። ምንድን ያለው፣ አንደኛ በዚህ ዘርፍ ላይ ያሉት አካላት ከፍተኛ መንግስት መዋቅር ውስጥ ያሉ ናቸው። ስለዚህ ባላቸው የአመራር ደረጃም ቶሎ ብሎ ማግኘትም በራሱ ጊዜ ይወስዳል። በሌላ በኩል ያሉበትን ሁኔታ ማወቅ ደግሞ ራሱን የቻለ ጥናት ይፈለግ ነበር። እነሱም ከጨረስ በኋላ ነው ወደ ማወቅ ደረጃ ድረስ ነው እና ከክልሎቹም ጋር ክልል መስተዳድሮቹም ጋር እየተነጋገርን ያለንበት ሁኔታ ነው ያለው። ትናንትም ጠቅላይ ቃበጉ እንደገለጹት ክልል መስተዳድሮቹም እንደዚሁ የጋራ ትግብር በጋራ ትግብር ምክንያቱም አንድ ሀገር ነው ስለዚህ ማንም ሰው ወንጀል ሰርቶ የትም መሆን አይችልም። በእርግጠኝነት ህዝባችንም ይህን አይቀበልም። የህግ በላነትን ለማረጋገጥ ሰፊ ትግል ሲያደርግ የነበረው ህዝብ ነው። ስለዚህ ከነዛ መዋቅሮች ጋር የበለጠ ተነጋግረን ጉዳያቸውንም ጭምር ጉዳያቸውንም ጭምር በህግ ፊት ሆኖ እንዲከታተሉ በማድረግ ስራ ይሰራል። ዛሬ በጠቅላይ አቃቢ ህግ ጽህፈት ቤት የተሰጠው መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው ከ500 በላይ የሚሆኑ የህግ ታራሚዎች በይቅርታ እንዲፈቱ የተወሰነውን ውሳኔ የተመለከተው እዚህ ላይ ይጠቀሳል። የጠቅላይ አቃቢ ህግ የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ዘለቀ ዳላሉ ይቅርታው ምን አይነት ታራሚዎችን እንዳካተተ አስረድተዋል። በወቅቱ አንድ ሶስተኛ ሞልቷቸው ወይም ይቅርታ ለመጠየቅ የሚያስችለው መስፈርት አሟልተው ያቀረቡ አጠቃላይ 538 የሚያሉ የፌዴራል ታራሚዎች በክልሎችም ታስሮ ያሉት ግን በፌዴራል ፍርድ ቤቶች ውሳኔ የተሰጠባቸው ጉዳያቸው የፌዴራል የሆኑ 538 ታራሚዎች የገናን ምክንያት በማድረግ የገናን በዓል ምክንያት በማድረግ በይቅርታ እንዲፈቱ የተደረገበት ሁኔታ አለ። ከዚህ ይቅርታ ጋር ልዩ የሚያደርገው አንድ ነገር ምንድን ነው? ከ26 በላይ የሚሆኑ ከሁለትና ከዛ በላይ የሆኑ ከአንድና ከዛ በላይ የሆኑ ህጻናትን ይዞ ማረሚያ ቤት የሚገኙ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ ተደርጓል። በተለያዩ ወንጀሎች የተከሰሱ ነገር ግን ህጻናትን ይዞ ማረሚያ ቤት የሚገኙ የህጻናቶችን መብት ከማስጠበቅ አንጻር ቦርዱ በልዩ ሁኔታ አይተው ከ26 በላይ የሚሆኑ በማረሚያ ቤት ውስጥ የሚገኙ ሴቶች ከህጻናት ጋር አብሮ የታሰሩ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። በሌላ በኩል ደግሞ እድሜያቸው የገፋ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል በሚል ማረሚያ ቤቱ በልዩ ሁኔታ ያቀረባቸው እድሜያቸው የገፋ ከ60 ዓመት በላይ በላይ የሆኑ ሰዎችም የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። በሌላ በኩል ደግሞ በህመም ምክንያት በማረሚያ ቤት ቆይታ ጊዜ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯሉ ተብሎ የሚታሰቡ በቦርድ የተደረጋገጠ የሕክምና ማስረጃ ያላቸው ሰዎችም በዚህ ቅርታ እንዲካተቱ የተደረገበት ሁኔታ ነው ያለውን። የፊታችን ሰኞ የሚከበረውን የገና በዓል ምክንያት በማድረግ ይቅርታ የተደረገላቸው ታራሚዎች ከአርብ ጀምሮ እንደሚፈቱም ጠቅላይ አቃቤ ሕግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ